ከማህበረሰብ ለማህበረሰብ መጋቢ አእላፍት ቀሲስ በቃሉ ዳዊት በደብረገነት ቅዱስ ሚካኤል ቤተ ክርስቲያን አገልጋይ፣ በቅድሚያ እንኳን ወደ ኤስቢኤስ የአማርኛው ቋንቋ ስቱዲዮ በሰላም መጡ እንላለን። አመሰግናለሁ። እንኳን ሰላም ቆይ። እንግዲህ በክርስትናው እምነት ተከታዮች ዘንድ በትልቅ ደረጃ የሚጠበቀው የጾም ወቅት ወይም አብይ ጾም የሚባለው በዛ አጋጣሚ ነው ተገናኝተን ይህንን ቃለ ምልልስ እያደረግን ያለነው። ዛሬ ውይይታችን ትኩረቱ በዛ ዙሪያ ነው። ወደ እዛ ከመግባታችን በፊት ግን ወደ ኋላ መለስ ስንበልና እርስዎ ወደ ሃይማኖቱ ህይወት የሄዱበትን መንገድ ቢያስታውሱን፣ በዚህ ጉዞ ውስጥስ ምን ያህል መንገዶችን ተጉዘዋል? አመሰግናለሁ። በአጭሩ ስገልጸው ወደዚህ ሃይማኖት በመጀመሪያ ከሃይማኖትም አልፎ ወደ ክነቱ አገልግሎት መጀመሪያ በዲቁና ከዛ ደግሞ ወደ ቀስን ነው ልሸጋገር የቻልኩት። በመጀመሪያ አባቴ መላከ ሰላም ጡመ ልሳን ይልማ ይባላሉ። የድጓ መምህር ናቸው እና ብዙ ልጆችን አፍርተዋል። ሁላችንም ቤተ ክርስቲያን አገልጋዮች ሆነን፣ ሌሎቹ በመንግስት ስራ አልፈዋል። እኔ ግን በቤተ ክርስቲያን ውስጥ እሳቸው ከሞቱም በኋላ በዝዋይ ገዳም አመረ ብርሃን ዘዋይ ገዳም ቅዱስ ገብርኤል መንፈሳዊ ኮሌጅ እዛ ውስጥ በብፁዕ አቡነ ጎርጎሪዎስ በታላቁ አባት የሸዋ ሊቀ ጳጳስ በነበሩት በዛን ጊዜ ክህነትን ተቀብዬ በዘዋይ ገዳም ቅዳሴ ሳህታት እና ኮርስ ወስጄ ከዚያ በኋላ ደግሞ ወደ ሆሳና፣ ወደ ተወለድኩበት ሀገር ወደ ሆሳና በመመለስ ቤተክርስቲያንን ሳገለግል ቆይቼ ከዛ በብፁዕ አቡነ መልከ የከንባታና ህድያ ጉራጌ ሀገረ ስብከት ሊቀጳጳስ በነበሩት መልካም ፈቃድ ወደ ቅዱስ ሥላሴ መንፈሳዊ ኮሌጅ መጥቼ ዲግሪ ፕሮግራም ተመርቄ ለአዲስ አበባ ውስጥ አስራ ሰባት አመት ሙሉ የስብከት ወንጌል ኃላፊ ሆኜ አገልግያለሁ። እንዴት ነበር ወደ አውስትራሊያ የመጡት? ወደ አውስትራሊያ የመጣሁት ታናሽ ወንድሜ ያለ ፍሬው ጡመልሳን የሚባል በሱ አማካኝነት ወደዚህ ፈቃደ እግዚአብሔር ሆኖ ወደ አውስትራሊያ መልበርን መጥቻለሁ። እንደመጣሁም የደብረ ገነት ቅዱስ ሚካኤል ቤተ ክርስቲያን ተቀብሎኛል። ከዛ ከመጣሁበት ጀምሮ ቅዳሴ በመቀደስ በዲቁና ማለት ነው፣ ቀደም ብዬ ስብከተ ወንጌልን በማስተማር በሰዓታት፣ በማህሌት፣ በማንኛው መንፈሳዊ አገልግሎት ሳገለግል ቆይቼ አምና ወደ ሀገር ቤት ተመልሼ ሄጄ ቅዱስ ጋብቻ በስርዓተ ተክሊል መስርቼ ይኸው የሚቀጥለውን ብዙ አገልግሎትን ለማገልገል አሁን በቅስና ወይም ካህን ሆኜ ነው ማገለግለው። በውጭ ሀገር ህብረተሰባችንን ከሚያሰባስቡ ተቋማት መካከል የማህበረሰብ ተቋማት፣ ቤተ እምነቶች አንደኞቹ ናቸው። እርስዎም ደግሞ በሚያገለግሉበት ቤተ ክርስቲያን የሃይማኖት አባቶች ሚና ምንድን ነው? መልካም ነው። ውጭ ሀገር ሁሉም ነገር ያለበት ስለሆነ በተለይ ለሚወለዱት ልጆች፣ ለተወለዱት ልጆች፣ ለወጣቶቹ ዓለሙ ስጋዊ ነገርን የሚያስተምር ስለሆነ ወደ መንፈሳዊ ነገር ከሶስ ከተለያየ ስጋዊ ነገር ተመልሰው መንፈሳዊ እንዲሆኑ እንደገና ደግሞ በወላጆችም አንደኛ ህብረትነትን ይፈጥራል። ሁለተኛ ደግሞ ያቀራርባል። በአንድነት የማህበር ጸሎት፣ ቅዳሴው፣ ወንጌሉ በአጠቃላይ ሁሉም ሰው በዚህ ባለበት ዓለም መንፈሳዊ ነገርን እንደ ኢትዮጵያዊነቱ እንደ ኦርቶዶክስ ተዋህዶ ቤተክርስቲያን እምነቱ እንዲቆርብ ያደርገዋል። የተጣለው እንዲታረቅ ያደርገዋል ወደ ዓለም የሄደው ወደ መንፈሳዊ ነገር እንዲመለስ ያደርጋልና የቤተ ክርስቲያን አገልግሎት ለምእመናን በተለይ እዚህ ላሉ ለተወለዱ ወጣቶች ልጆቻችን በጣም ትልቅ ጠቀሜታ አለው። ከዚያ በቅርቡ የአብይ ጾም ወይም ደግሞ ታላቁ ጾም ይጀመራል። በኢትዮጵያ ኦርቶዶክስ ተዋህዶ እምነት ተከታዮች ዘንድ ትልቅ ስፍራ የሚሰጠው ነው እና አብይ ጾም ለመሆኑ የሚጾምበት ዋነኛው ምክንያቱ ምንድን ነው? መልካም ነው። እንግዲህ ከዘመን አስትሬው ቀጥሎ አብይ ጾም ነው። አብይ ጾም የተለያየ ስም አለው። ጾመ ሁዳዴ፣ ጾመ ኢየሱስ፣ አብይ ጾም እየተባለ በተለያዩ ስሞች ይጠራል። ይኸውም ከሌሎች አጽዋማት በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ጾሞ ለእኛ አብነትና አርአያ ለመሆን ዲያብሎስን ድል ያደረገበት ስለሆነ እኛም ጾመን የሚፈታትንንን። ዲያብሎስን የዲያብሎስን ስራ ድል የምንነሳበት ጾም ነው እና ይሄ ከሌሎቹ አጾማት ረዘም ብሎ ሃምሳ አምስት ቀን የሚቆይ ጾም ነው። በአጠቃላይ ጾም ስጋን የሚያደክም ነፍስን የሚያበረታ ስለሆነ ጾም ከዚያ አኳያ ብዙ ጠቀሜታ በስጋዊም ሆነ በመንፈሳዊ ጤንነት ትልቅ አስተዋጽኦ አለው። በእምነት ውስጥ ያሉ ምእመናን ምንድን ነው ማድረግ ያለባቸው? ከምእመናን የሚጠበቀው ምንድን ነው? በጾም ወቅት ከምእመናን በጾም ወቅት የሚጠበቀው ከሌላው ጊዜያት ይልቅ አዘውትሮ ወደ ቤተ ክርስቲያን በሀገር ቤት እንደሚታየው እዚህ እንኳን ባለንበት ሀገር የስራ ጊዜ የልጆች ጊዜ የተጣበበ ቢሆንም፣ በተለይ ግን ከሌሎቹ ጊዜያት ይልቅ በሰርክ ጸሎት፣ በሰዓታት ጸሎት፣ በጸሎተ ቅዳሴ መላው ህዝበ ክርስቲያን የሚሳተፍበት ጊዜ ነው። እንግዲህ የጾም ጠቀሜታ ነፍስን መጥቀም፣ ስጋን ጎርቶ ነፍስን ማጎልበት፣ ነፍስን መመገብ፣ የነፍስ ምግብ የስጋዊ ምግብ ይቀርና የነፍስ ምግብን የምንመገብበት ጊዜ ነው። በተለይ በዓለማችን አሁን በየትኛውም ዓለም በሀገራችንም ሆነ ባለ በተለያዩ ዓለማት ችግር የበዛበት ጦርነት፣ ረሃብ፣ እርስ በርስ መለየትና ጭካኔ መገዳደል ይበዛበት ስለሆነ በተለይ ከየትኛውም ጊዜ አስበልጠን አሁን ሀገራችንንም አለማችንንም ሕዝባችንንም እያስታወስን እግዚአብሔር ምረቱን ቸርነቱን እንዲያወርድ ለእያንዳንዳችንም ፍቅር፣ ሰላምን ርህራሄን እንዲሰጥ በሀገራችንም ሰላሟን በረከቷን እንዲያወርድላት ወደ ቤተ ክርስቲያን ሄደን የምንማጸንበት በጾም በጸሎት ክርስቶስን የምንጠይቅበት ጊዜ ነው። ጾም በአብዛኛው እንደው ለመሆኑ ጾም ለሁሉም ሰዎች ግዴታ ነው? መጾም የማይችሉ ሰዎች ምን ማድረግ አለባቸው? በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያንስ ዘንድ መጾም የማይችሉ ሰዎች ለውጣቸው ምንድን ነው? ሁሉም ሰው የግድ መጾም አለበት ወይ? መልካም ነው። እንግዲህ አምላካችን መድኃኒታችን ኢየሱስ ክርስቶስ አባታችን ነው። ሮሮህ አባት ነው። አስገድዶ በጭካኔ የሚገዛ አምላክ አይደለም። በፍቅር ነው። ሁሉም እምናረገው በፍላጎት ነው። ጾም ለአንድ ክርስቲያን መንፈሳዊ ግዴታው ቢሆንም በግድ እየታመመ ወይም መብላት እየፈለገ ወይም ቢጾም በስጋዊ ጤንነት ላይ ከፍተኛ ችግር በሐኪም ተረጋግጦ የሚያስከትል ከሆነ ሲጾም የሚያማው ከሆነ ህመሙ በስጋዊ ጤንነት ላይ ከፍተኛ ችግር እየፈጠረበት ሲሄድ፣ ምንድን ነው ይሄን ያደረገው ሲባል፣ አይ እስከዚህ ሰዓት እየጾመ ነው ወይም ከእነዚህ አይነት ምግቦች በላይ የተባለው ነው ከለዚህ ጤንነቱ ትቶት ነው በሚል ጾሙን ወደ ማማረር ጾሙ ከጤንነት አልፎ ወደ በሽታ እንደሚያመጣ ሰውየውም የሚማረርበት ወይም ሰሚውም አድማጩም ይህን ነገር የሚያስተውልበት ነገር ሊመጣ ይችላልና ይሄ ከንስሐ አባቱ ጋር ተነጋግሮ ያ በከፍተኛ ጤንነት የተጎዳ ሰው ለምሳሌ እንቁላል ወይም ወተት የሚያስፈልገው በሽታ ሊሆን ይችላል። ያ ከንስሐ አባቱ ጋር ተነጋግሮ ቅድም እንዳልሽው በሌላ ነገር በመመጽወት ድሆችን በማብላት ያን ጊዜ አልፎ ሲድንና ሲሻለው ሌላ ጊዜ ከነስሐ አባቱ ጋር ተነጋግሮ ይጾማል እንጂ በእንደዚህ አይነት ግዴታ እየተሰቃየህ እየታመምክ ጾም፣ ይሄ ጾምም ወደ እግዚአብሔር ደረጃና መንገድ አያደርስምና፣ እግዚአብሔር ሁሉን አዋቂ ነው። ልብና ኩላሊት መርምሮ የሚያቅሰው ነው። ገና አምላክ ነው። ሳንናገር የምናስበውን ያውቃል። የሰዎችን ችግር ከማንም በላይ የሚረዳ አምላካችን ሩሩ አባት ነውና በዚህ ሁኔታ ላይ ከንስሐ አባቶቻችን ጋር ተነጋግረን በዚህ አይነት የምንለውጥበት አጋጣሚና ፈቃድ አለ ማለት በዚህ አጋጣሚ በአውስትራሊያ በሜልበርን የሚሆን በመላው አውስትራሊያ ወይም በመላው ዓለም ለሚሰሙት አድማጮች በዚህ ሰዓት በተለይ በእምነቱ ዙሪያ ያሉ ሰዎች እንደው በዋነኛነት ምን ማድረግ አለባቸው ብለው መልእክት ያስተላልፋሉ? በተለይ በጾም ወቅት በመጀመሪያ በሀገር ውስጥም ሆነ በውጭ ሀገር የሚኖሩ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አማንያን እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ጾም በሰላም በጤና አደረሳችሁ። ሲፈታ ብቻ አይደለም አደረሳችሁ የሚባለው ለመጾም ለመጽደቅ በደስታ የምንቀበለው መጣብን ሳይሆን መጣልን የምንጸርቅበት ጾም ተብሎ በደስታ የምንቀበለው ስለሆነ እንኳን አምላካችን መድኃኒታችን እየተክሎት ለዚህ ጾም ዋዜማ አደረሰን። ጾምን ስንጾም እንግዲህ አንደኛ ቅዱስ ያሬድ የቤተ ክርስቲያናችን ሊቅ ንጹም ጾመ ወናፍቅር ቢጸነ ጸነ ወንትፋቀር በበይናቲነ፣ ጾምን እንጹም፣ እርስ በርሳችንም እንፋቀር፣ ሌሎቹንም እናፍቅር እንዋደድ። ትልቁ ጾም ፍቅር ነው። እንደ ተለምዶ ሆኖ በልማድ የሚጾም ጾም ጌታችን ኢየሱስ ክርስቶስ ተናግረዋል፣ ነቢያትም ተናግረዋል። አንተ ወንድምህን በጡጫ እየመታህ የበታሽ ሠራተኞችህን እያሰቃየህ እጾም አለሁ ብትል እግዚአብሔር እውነት የመረጥኩት ጾም ይሄ ነውን? ብሎ በኢሳይያስ ላይ አድሮ፣ በነቢዩ ላይ አድሮ ተናግሯል። ከምግብ መከልከል ብቻ የተወሰነ ሰዓት ቆይቶ ብቻ ያንኑ ሰዓቱ ሲደርስ ምግብ መብላት አይደለም ጾም ማለት ትህትና፣ ፍቅር፣ ምጽዋት፣ እርስ በርስ መዋደድ፣ ከሐሜት፣ ከተንኮል፣ ከዘረኝነት፣ ከክፋት ይህን ሁሉ አስወግዶ እንጂ ይሄ ሰውነታችን ምግብን እንደ ተወ ሁሉ ህሊናችንም ሐሜትን፣ ቅናትን፣ ተንኮልን፣ ዘረኝነትን፣ ጭካኔን፣ መከፋፈልን ከአይምሯችን ውስጥ ማውጣት አለብን። ይኸው ታላቁ ሰው ቅዱስ ያሬድ ዓይን ይጹም ይጹም ዓይን ይጹም ልሳን፣ አንደበት ክፉ ከማውራት ይከልከል፣ ጆሮ ክፉ ከመስማት ይከልከል፣ ዓይንም ክፉ ነገር ከማየት ይታቀብ። ሕዋሳቶቻችን ሆዳችን ምግብ መሸከም የጠሉላት ምግቦችን መሸከም እንደ ተወ ሁሉ እንደዚሁ ሕዋሳቶቻችን ክፉ ነገርን ማየትና መስማት መናገር መተው አለባቸው። ይሄ ግን በቤተ ክርስቲያናችን በስፋት ሊሰጥ ያስፈልጋል ይህ ትምህርት። ጾም ብቻ አይደለም። ጾም ሲፈታ ክፉ ነገር ተናገሩ ያለማን ነው? ጾም ሲፈታ ወደ ዝሙት፣ ወደ ኃጢአት፣ ወደ ስካር ሂዱ ማለ ያለማን ነው? በልማድ ሆኖ አብዛኛው ወጣቶቻችን፣ ልጆቻችን ሀምሳ አምስት ቀን ሙሉ በቀዳሴ በዝማሬ በቃለ እግዚአብሔር ሰውነታቸውን ሲቀድሱ ኖረው ልክ የተፈታ ቀን ጾሙ ተፈቷል በማለት የኃጢአት ቀጠሮ በመያዝ ሰውነታቸውን በኃጢአት የሚያረግሱ ብዙ ሰዎች አሉ። ይሄ ከእውቀት ማነስ ነው። ክፉ ነገር ተፈቶ አያውቅም። ሁልጊዜ ክርስቲያን አንደበቱ ቁጥብ ነው። ሁልጊዜ ሕዋሳቱ ሁሉ የሚጾሙ ናቸው። እነዚህ ሁሉ ሕዋሳቶች እንደሚታቀቡት ለአምሳ አምስት ቀን ብቻ አይደለም። ዘወትር ነው። በተለይ ግን በዚህ በጾም ወቅት ይህንን ትምህርት የሚሰጥበት በተለይ ላይታር ግን የምናየው ጾም ስለሆነ በእንዲህ አይነት ሁኔታ ካጾም ነው። ይህ ጾም እግዚአብሔር የሚወደውንና ዋጋ ያሰጣል ትሩፋት ያሰጣል በረከት ያሰጣል ጤንነት ያሰጣል ሰላምን ያወርዳል መጋቢ አላፍ ቀሲስ በቃሉ ዳዊት በደብረገነት ቅዱስ ሚካኤል ቤተ ክርስቲያን አገልጋይ እዚህ ሜልበርን በሚገኘው የኤስቢኤስ ስቱዲዮችን ድረስ በመገኘት ሀሳቡን ስላካፈሉን እናመሰግናለን እኔም በጣም አመሰግናለሁ ወይዘሮ ማርታ ይህንን መንፈሳዊ ነገር እንድናገርና ይህን ጊዜ አመቻችተሽ ስለጋበሽኝ በጣም አመሰግናለሁ እግዚአብሔር ስጠልኝ ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።